ጋቢና ቪዮኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነው። ጋቢና ቪዮኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ እንደ ሎንች ነዋ፣ ሙሉ ነው። መስታወት አድራጋውም እዚህ ከጎኔ ጋቢና ቁጭ ብላለች። ሰላም ሰላም፣ እንደምናምሻቸው የምሽት የጋቢና ቪኦኤ የመወያያ ጉዳያችን ያለ እድሜ ጋብቻና ጠለፋ ይሆናል። ደግስ አውቄ ነው ከዛ ሰራው ና የሚከደው በ ሶስት አመቷ የመዳሯን ወሬ ስትሰማ ቀያዋን ጥላ የተሰደደች ታዳጊ ነች አቤት ስማማር ትርንጎ ትባላለች አጋጣሚ ጥምቀት ሲሄድ ሲጓድ ወንድም አስገድዶ ደፋረኝ ኢየሩስ ተገዳ በመደፈሯ በ ሁለት አመቷ የልጅነት ሆናለች አታስት በቅርቡ ሚስቴ ትሆኛል እንዳጠጋኝ በአሜሪካ ዚህ በዩናይትድ ስቴትስ ሲኒማ ቤቶች ለእይታ ከበቃውና ድፍረት ፊልም ላይ የተቀነጨበው ነው የሰማነው። ፊልሙ ተጠልፋ የተደፈረች የ14 አመት ታዳጊ ከገባችበት ስቃይ ለማምለጥ የምታደርገውን ትንቅንቅ ያሳያል። ለረጅም ሰዓት ስታምጥ ቆይታ ወደ ጤና ጣቢያ አምጥተዋል። ልጇ ህይወቱ ሊያስ ችሏል። በለጡ ጋዜጠኛ ናት። በኦሮሚያ ክልል እየተዘዋወረች ያለ ዕድሜያቸው ስለሚዳሩና ስለሚጠለፉ ሴቶች ለረዥም ጊዜ ዘግባለች። ህጻናቱ ለሚደርስባቸው ችግር የአይን ማኝ ናት። በማስተማር ትውልድም ጤናማ ነው ውጤታማ ማድረግ ይቻላል ያምናለሁ። ስመኝሽ የቆየ ያለ ዕድሜያቸው ስለሚዳሩ ህጻናት ችግር አጥንታለች። ለዚህ ችግር ዋነኛ መፍትሄው መድኒቱ ትምህርት ነው ትላለች። እንዲህ የምን ትምህርት ነው ድሬ ነማል ረንዲ ባካች ከውን ይላሉ መምህራኖች። አለምሽ በሰሜን ጎንደር የገጠር ትምህርት ቤት መምህር ናት። ሴቶች ልጆች እንዳይማሩ በወላጆቻቸው የሚገጥማቸውን ፈተና ትናገራለች። ህፃናቱ ያለ ዕድሜያቸው በመዳራቸው የሚገጥማቸውን የጤና ችግር የሚነግሩን የሕክምና ባለሙያ የሕግ ባለሙያም ይዘናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አድማጮቻችን፣ የጋቢና ቪኦኤ አጠር አጠር ያሉ ዜናዎችን ይዤ ጽዮን ግርማ እዚህ አለሁ። በኦሮሚያ ክልል ማስተር ፕላኑን ተከትሎ የተነሳው ተቃውሞ በመንዲ፣ በቡራዩ፣ በመታ፣ በግንደበረት፣ በባኮና በተለያዩ ሌሎች ከተሞች ተባብሶ ቀጥሏል። የኦሮሞ ፌዴራሊስት ኮንግረስ መሪዎች እንደሚሉት እስካሁን ከአርባ በላይ ሰዎች በመንግስት ኃይሎች ተገድለዋል። የኢትዮጵያ መንግስት እስካሁን በዚህ ቁጥር ላይ የሰጠው ማረጋገጫ የለም። በሌላ ዜና በብሩንዲ የተከሰተው ሁከት ቀጥሏል። ባለፉት ሁለት ቀናት ሰማኒያ ሰባት ሰዎች ባልታጠቁ ባልታወቁ ታጣቂዎች ተገለዋል። የዓይን እማኞች እንደተናገሩት ፖሊስ የቤት ለቤት አሰሳ በማድረግ ወጣቶችን እያሰረ የተወሰኑትን ደግሞ እየረሸነ ነው ብለዋል። ፕሬዝዳንት ፒየር ንኩሩንዚዛ ለሌላ ሶስተኛ የስራ ዘመን እወዳደራለሁ ማለታቸውን ተከትሎ ከፍተኛ ተቃውሞ በመቀስቀሱና የመፈቅለ መንግስት ሙከራ ከተደረገ በኋላ ብሩንዲ ቀውስ ውስጥ መግባቷ ይታወሳል። ከመጋቢት ወር የተጀመረው ቀውስ ትናንትና ከትናንት በስቲያ ተባብሶ የቀጠለ ሲሆን ያልታወቁ ታጣቂዎች ቡጁምብራ ውስጥ በሶስት ወታደራዊ ተቋማት ላይ ካደረሱት ጥቃት በኋላ የሰው ህይወት ጠፍቷል። ሳውዲ አረቢያ በታሪኳ ለመጀመሪያ ጊዜ ለሴት ተወዳዳሪዎች በሯን ክፍት በማድረጓ ለከተማ ምክር ቤት ሴት ተወዳዳሪ አሸነፈች። አንድ መቶ ሰላሳ ሺህ የሚሆኑ ሴቶችም በመራጭነት ተመዝግበው ነበር። ከሰባት ወንዶችና ከሁለት ሌላ ሴት ተወዳዳሪ ጋር በእጩነት ቀርባ የነበረችው ሳልማ ቢንት ከመካ አንድ መቶ ሀምሳ ኪሎ ሜትር ርቀት ላይ ለሚገኘው ማዳራህ ለተባለው ምክር ቤት መቀመጫ አሸናፊ ሆናለች። በመጨረሻም የተከፋፈለውንና በሁለት መንግስት ስር የምትተዳደረውን ሊቢያን በአንድ መንግስት ስር እንድትሆን ለማድረግ የዓለም ሀያላን ከሊቢያ ባለስልጣናት ጋር ተገናኝተው እየተነጋገሩ ነው። የፊታችን ረቡዕ ስምምነቱ ከመፈረሙ በፊት አንድ ድምዳሜ ላይ መድረስ እንዲችሉ ለማድረግ ነው። ዜናዋ አበቃ። ከጋቢና ቪኦኤ ቀሪ ዝግጅቶች ጋር አብራችሁን ቆየ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። የምናስተናግዳችሁ ሄኖክ ሰማግዜርና መስታወት አራጋው። አብረን ከአድማስ እንሻገር ሀገር እንላችኋለን። የተባበሩት መንግስታት የስነ ህዝብ ፈንድ ዩኤንኤፍፒኤ እና የዩናይትድ ስቴትስ ተራድኦ ድርጅት ዩኤስኤአይዲ በሁለት ሺህ አስራ አምስት ያወጡት ሪፖርት እንደሚያሳየው በማደግ ላይ ባሉ ሀገሮች በሚገኙ ገጠራማ አካባቢዎች እድሜያቸው ከ15 ዓመት በታች ከሆኑ ዘጠኝ ታዳጊዎች አንዷ ትዳራለች፣ ትጠለፋለች ወይም ትደፈራለች። ሄኖክ፣ በተጨማሪም ኢትዮጵያ ውስጥ አሉ ከሚባሉት ከመቶ አርባ ጎጂ ልማዳዊ ድርጊቶች መካከል ዋነኛው ያለ እድሜ ጋብቻ ነው። ይህ ችግር በትግራይ፣ በአፋር፣ በኦሮሚያ፣ በሶማሌ ክልል እንዲሁም በአንዳንድ የከተማ አካባቢዎች እንዳለ ጥናቶች ቢጠቁሙም በአማራ ክልል የሚደረገው ግን በሀገር ደረጃ ቀዳሚውን ስፍራ ይይዛል። ባልደረባችን ጽዮን ግርማ በደቡብና ሰሜን ጎንደር ያለውን ሁኔታ በዚህ ዘገባ ትዳስሰዋለች። ልጅቷ አሁን ያለችው እኔ የምኖርበት አካባቢ ቢሆንም የተወለደችበት አዲስ ዘመን እየተባለ የሚጠራ ቦታ ነው። ቤተሰቦቿ በልጅነቷ ነው የሞቱት። እያደግኩት ያው በህጻንነት ቤተሰቦች የሞቱ ከሚቴ ጋር ነበር። ሚቴ ልትድረስል ስትል አልፈልግም ጻፍቻ ነው ወደዚህ የመጣሁት። ትርንጎ ቤታው ትባላለች። ወላጆቿን በሞት በመነጠቋ ያሳደጓትን አያቷን ነው ሜት የምትለው። ለአቅመ ሔዋን ሳት ደርስ ሰውነቷ ሳይጠነክር በአስራ ሶስት ዓመት እድሜዋ የመዳሯን ወሬ ስትሰማ የተወለደችበትን ቀዬ የደቡብ ጎንደሩን አዲስ ዘመን ጥላ በስሜ ስሜ የምታውቃቸው ዘመዶቿን አፈላልጋ ዛው ጎንደር አዘዘው ተክለሃይማኖት አይራ ሚካኤል ወደ ተባለ ቦታ ተሸሸገች። በቤት ውስጥ የተያዘው ሽር ጉድ ለእርሷ ሰርግ እንኳን መሆኑ አልተነገራትም ነበር። ደግሰ ወቄ ነው ከዛ ሰራውና የሚከደው ልትሸሸግባቸው የመጣችባቸው ቤተ ዘመድም እንደ ዋዝ አልተቀበሏትም። እነርሱም ዘመድ በመሆናቸው ቀን ቆርጠው ድግስ ደግሰው ልጅ ለመዳር በዝግጅት ላይ ያሉት ወላጆች ጉዳይ አሳስቧቸው ልጅቱን ለመመለስ ጥረት ያዙ። በቤት ውስጥ ግን የቆሎም የቀለምም ትምህርት የቀሰመ ዲያቆን ጌታ መሳይ ነበርና ከቤተሰቡ ጋር ከፍተኛ ትግል አድርጎ ካያቱ ዘንድ አስጠጋጥ ያው በወቅቱ ቤተሰብም፣ አያቴም፣ እናቴም ሌሎችም እኔ ጋር ተጣላ የተጣላ ነው። ምንድን ነው ይሄ ልኳ ማለት ቀላል ነገር አይደለም። ትርንጎ ያለ እድሜዋ በአስራ ሶስት አመቷ ከመዳር አምልጣ የሚያስጠጋትን ማግኝታ ትምህርቷን ቀጠለች። የዚሁ ቤተሰብ ሌላ ታሪክ ግን መጣ። እዚያው አዘዞ ተክለ ሃይማኖት፣ አይራ ሚካኤል ውስጥ ነው። አስራ ሶስት አመት ቦጎ ያልተፈነችው ኢየሩስ ደሳለኝ የእነ ዲያቆን ጌታ መሳይ ቤተሰብ ናት። ኢየሩስ ታሪኳን ለመናገር ከናቷ ወልደት ትጀምራለች። ደኩት ምቶች ጋርና አክስቴ ጋርና ቲ ድሮ እንደ ሰራተኛ እንትና ተቀጥራ ስትኖር አጋጣሚ የሆነ ልጅ አስረገዛትና ወለደች። ከዛ ስትኖር ጥሎ አጠፋ። እምቴ እዩ ነበረች እየነበረች በሰቱ እህት ነበረች። ከዛ የሷ እህት አሳደገችኝና እስከ ሶስት አመቴ ሞተች። እሷ ስትሞት እምቴ አመጣችኝ። እምታ ያመጣችኝ እምታ ጋር አደኩ። በዛ ትምህርት ቤት ገብቼ እየተማርኩ እያለ አጋጣሚ ጥምቀት ሲሄድ የጓደኛዬ ወንድም አስገድዶ ደፈረኝ። ማርገዜን አላወኩም። ምንም ነገር አላውቅም። ወለድኩኝ። ህፃን ስለሆንኩ ብዙም አይታወቅም። ሰውነቷን እየወፈረች ነው። በሕክምና በጸበል ምናም ሲከታተሉኝ ነበር። በዛ በኋላ መጨረሻ ላይ ነው የሞለጂ ሰዓት ሲደርስ እነሱ አወቁ። ሕክምና ሄድኩኝ፣ አወቁ። በቃ ወለድኩኝ። ኢየሩስ በልጅነቷ ከደረሰባት የወሲብ ጥቃት ማምለጥ አልቻለችም። አሁን በ14 አመቷ የአንድ አመት ወንድ ልጅ ታቅፋለች። እንደ ትርንጎ ዕድል ቀንቷቸው ከዚህ ያላመለጡ እንደ ኢየሩስ የሚደፈሩ ያለዕድሜያቸው የሚዳሩ የሚጠለፉ፣ ጾታዊ ጥቃት የሚደርስባቸው እጅግ በርካታ ሴቶች ናቸው። ዓለምነሽ ከሰሜን ጎንደር ጭልጋ ወረዳ በእግሯ አስራ ሁለት ሰዓት ተጉዛ ካገኘችው ህብረት የተሰኘ የገጠር ትምህርት ቤት ሁለት ዓመት አስተምራለች። ከዛም እዛው አካባቢና በተለያየ የገጠር ቦታ እየተዘዋወረች ለአምስት አመታት ስታስተምር የኑሯቸውን ሁኔታ በደንብ ቃኝታለች። ሴቶች ያለእድሜያቸው ስለሚዳሩበት ሁኔታም ትናገራለች። በባለፈው አመት ላይ ብዙ ተማሪዎች አስቀርተን ነበር፣ ግን ማህበረሰቡ

ከተዳር በኋላ ስናጣራቸው ኧረ ተድራ አስር ቀን ከሆናት በኋላ ነው የምትሄድ ተብላ አስር ቀን ሙና ነው ቀረ ምናምን ስንላቸው ከቤት ሁላ ስንሄድ የሆነ ማህበር ምናምን አስመስለው ኧረ ትንሽ ማህበር ነበረን እንደው ስራ ይዘን አል አላዳርሰን ነው ብሎ ጊዜ ምናምን ብለው ይሰዱናል። ያው ቀለበት በውስጥ አዋቂነት አስረው ዝም ብለው ማለት እና ብዙ ተማሪዎች ይወራ። አሁን ግን ጭራሽ በቃ የመዳር እንትኑ የሰፋ ነው። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የጋቢኒያ ጉዟችን ይቀጥላል። አስቀድመን እንደገለጽንላችሁ የዛሬው ዝግጅታችን ትኩረት የሚያደርገው ያለእድሜ ጋብቻ፣ ጠልፋና መደፈር ላይ ይሆናል። በዚህ ችግር ቀዳሚ ተጠቂ ሴቶች ሲሆኑ፣ አልፎ አልፎም ወንዶችም ያለእድሜያቸውና ያለፍላጎታቸው ይዳራሉ። አሁን መስታወት አንዳንድ መረጃዎች ይህንን የሚጠቁሙ ቢሆንም በመቶኛ ሲሰላ ግን ትልቁን ቁጥር የሚይዙት ሴቶች ወይም ልጃገረዶች ናቸው። አበራሽ በቀለ በአስራ አራት ዓመቷ ተጠልፋ የተደፈረች እንዲሁም ደፋሪዋን በገዛ መሳሪያው ተኩሳ በመግደሏ የታሰረች በስተመጨረሻም ነጻ የወጣች እውነተኛ ባለታሪክ ናት። ይህ ታሪኳም በፊልም ተሰርቶ በአሜሪካ ሲኒማ ቤቶች ለመታየት ወቅቷል። ድፍረት ስለተሰኘው ስለዚህ ፊልምና ፊልሙ ስለሚያነሳቸው ሀሳቦች ባልደረባችን ጽዮን ግርማ ተከታዩን ዝግጅት አሰናድታለች። አታስብ በቅርቡ ሚስቴ ትወኛለች፣ እንዳጠጋኝ አበራሽ በቀለ የ14 ዓመት ታዳጊ ነበረች። በአንዲት የገጠር ትምህርት ቤት ተማሪ፣ ያውም ከክፍሉ አንደኛ የምትወጣ ጎበዝ ተማሪ። በአንዱ ቀን ከትምህርት ቤት ስትወጣ እድሜው ከ25 ዓመት በላይ የሚገመት ጠላፊዋ ከአጃቢዎቹ ጋር በመሆን በፈረስ ጠልፎ ሰዳት፣ በአንዲት በተከለለም ስፍራ አስቀምጦ የወሲብ ጥቃት ፈጸመባት። ሚስቱ እንደሚያደርጋትም ነገራት። አበራሽ ተምራ ሰው የመሆን ተስፋዋ ሲከሽፍ ታያት። በዚህ ሰው ደግሞ ደጋግሞ የሚደርስባት ስቃይም ታያት። ድንገት የዘጋባትን በር ከፍቶ ሲገባም ለማምለጥ ሮጠች። ተከተላት። በገዛ መሳሪያው ገደለችው። ታሪኩ የጀመረው እዚህ ላይ ነው። አበራሽ ታሰረች። የሀገሬ ሰው በእሷም በቤተሰቡም ላይ ተነሳባቸው። በአካባቢው ባህል መሰረት ሽምግልና ተቀመጡ። አምላክ ይመስገን ለፍሬስ ባርኮኝ ነበር ግን ብቼ ሊያገባት በተመኛት ሴት በግፍ ተገደለብኝ። የሟች አባት በደል ተፈጽሞብኛል አሉ። የአበራሽ አባት ደግሞ ባህሉ ያደረሰባቸውን ተጽዕኖ አስረዱ። የመጀመሪያ ልጅ ተጠለፈች። መሮጥ ትወድ ነበር። እንደ ንፋስ ነበር የምትበረው። በዚህም ብዙ ሽልማቶችን አግኝታለች። ግን ተጠለፈች። ደም ላለመፋሰስ ብዬ ዝም አልኩ። አሁን ታዲያ ከሰካራን ባሏ ጋር አራት ልጆች አቅፋ ትኖራለች። ሂሩቴ ግን ከልጅነቷ ጀምሮ ከሁሉም የተለየች ነበረች። ቆፍጣና ነበረች። የዞትር ምኞቷ ትምህርቷን ጨርሳ ወደ ከተማ ሄዳ ዩኒቨርሲቲ መማር ነበረ። እንደ ታላቅ እህቷ ከንቱ ሆኖ መቅረትን አልፈለገች። ልጁ መጥቶ የሩትን እጅ ለትዳር ጠየቀኝ። ገና ነች፣ ያልደረሰችም አልኩ። የእኔ መልስ ግን ዋጋ አልነበረውም። መጀመሪያውኑ ሊጠልፋት ሊጠልፋ ተወስኗል። ያደረገችውንም እኮ ያደረገችው ወደ እኔ ወደ ቤቷ ለመመለስ ነው። ጥፋተኛው ያለ ፈቃዱ ያወሰደው ልጁ ነው። ሽማግሌዎቹ ግራ ቀኙን አደመጡ። ውሳኔም ማሳለፉ የልጅቷ አባት፣ አንተ ሶስት ሺ ብር ወይንም ይህንን የሚያወጣ ከብት እንድትከፍል ወስነናል። በተጨማሪም ልጅቷ ከመንደሩ ርቃ እንድትሰደል ወስነው አበራሽን ለመርዳት የወሰኑት የህግ ባለሙያዎች ተረባረቡ። ነጻነት ለሁሉም ዜጋ የተሰጠ መብት ነው፣ ሴቶችንም ጨምሮ በመጨረሻ ማሸነፉ። ይህ ታሪክ እውነተኛ ታሪክ ነው፣ ከአስራ ሁለት አመታት በፊት የተከሰተ ከላይ ያሰማናችሁ ደግሞ ይህን እውነተኛ ታሪክ ወደ ምስል ድምፅ ከቀየረው ድፍረት ፊልም ላይ ነው በዘረሰናይ ብርሃኔ ተደርሶና ተዘጋጅቶ ዶክተር ምህረት ማንደፍሮና የሆሊውዷ የፊልም ባለሙያ አንጀሊና ጆሊ በፕሮዲውሰርነት የተሳተፉበት ሜሮን ጌትነት፣ ሞገስ ዮሐንስ፣ ትዝታ ሀገሬና ሌሎች በርካታ ተዋንያኖች የተወኑበት ድፍረት ፊልም ማጠንጠኛው ያለዕድሜ ጋብቻ ጠለፋና መደፈር ነው። ይህ ፊልም ከኢትዮጵያ ሲኒማ ቤቶች ተነስቶ አውሮፓን ዞሮ በአሜሪካ ሲኒማ ቤቶችም ታየ። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ና ከህጻናት ጋር የሚሰሩ ተቋማት እንደገና አይናቸውን ከፈቱ። ያለዕድሜ የሚደረግ ጠለፋ ጋብቻና አስገድዶ መድፈር መብቃት አለበት ሲሉም ተነሱ። እውነተኛዋ ባለ ታሪክ አበራሽ በቀለም ለረጅም አመት ከጠፋችበት ብቅ ብላለች። የድፍረት ፊልም መሰራት እንደ ታሊባኗ ማላላ አንገቷን ቀና እንዳደረጋትና ልክ እንደ ማላላ አደባባይ ወጥታ ታዳጊዎችን ማስተማር እንደምትፈልግ አሁን ከምትገኝበት አውሮፓ ለሮይተርስ በሰጠችው ቃለ ምልልስ ተናግራለች። ቡሪ ቡሪ ቀናችን አይደለም። ይህን ዛሬ አለጊዜው

I am By the way it I'm be do የምትከታተሉት ጋቢና ቪኦኤ ነው። መስታወት ሙዚቃው ይህንኑ አስቀድመን ስንወያይበት ያመሸነውን። ሀሳብ የሚያስተጋባ ነው። እዚህ ላይ ግን የአንዳንድ ሰዎች ድምጽ የሰማው መሰለኝ፣ በዚህ ዜማ ላይ ተካፍለች ነበር። አዎ ሄኖክ፣ ልክ ነህ። ይህ ዘፈን ግጥምና ዜማ ተደርሶ የተቀናበረው በአማኑኤል ይልማ ነው። እኔ በንባብ ተሳትፊ ያለሁ ዘፈኑ የተሰራውም ያለ እድሜ መዳር ሊያበቃን እንደሚገባ ለማስተማር ልክ ነው። እኔም ኢትዮጵያ በየአመቱ እየተዘዋወርኩኝ ለወራት ያህል በዚህ ያለ እድሜ ጋብቻ፣ በእናቶችና በህጻናት ጤንነት፣ የፆታ ጥቃቶች ዙሪያ ብዙ ዘገባዎች ሳቀርብ ነበርና በዛ ጊዜም የተረዳሁት ወላጆች ልጆቻቸውን የሚድሩበት ምክንያት ያለ እድሜያቸው ምንድን ነው? ለምሳሌ የፆታዊ ተጽዕኖ አለ። ከጋብቻ በፊት ደግሞ የሚፈጸም ወሲብን ወይም እርግዝናን ለመከላከል፣ ለቤተሰብ ክብር፣ ወገን ለማገናኘት ሲወርድ ሲዋረድ የመጣ ደግሞ የእናት አባት ብሎ ይሄ ሰውን መፈረጅ፣ ድህነት አለ፣ አለማወቅ፣ የልጅ ልጅ ለማየት መፈለግም እነዚህ ሁሉ ያሉበት የገንዘብ ጉዳይ የባህል ጉዳይ፣ የማህበረሰብ አስተሳሰብ ጉዳይ እነዚህን በአንድ ላይ የያዘ ነው እና በስተመጨረሻ ግን ውጤቱ በእነዚህ ወጣት ህጻናት ልጆች ህይወት ላይ የከፋ ውጤት የሚያስከትል ይሆናል ማለት ነው። አዎ፣ ቀጣይ እንግዳችንም ይህንኑ ነው የሚያብራሩት። ዶክተር አምባዬ ወልደ ሚካኤል ይባላሉ። ያለ እድሜያቸው በመዳራቸው እና በመውለዳቸው ፊስቱላ በሽታ ተጠቂ የሆኑ ወደ ሰባት ሺህ ለሚጠጉ ሴቶች የቀዶ ጥገና አድርገዋል። የህግ ባለሙያም አብረዋቸው አሉ። አቶ ደበበ ኃይለ ገብርኤል ይባላሉ። ከህግ ጋር በተያያዘ የማማከርና የጥብቅና ስራ ይሰራሉ። የማህበረሰቡን ንቃተ ህግ ከፍ ለማድረግ አገር በቀል ለሆኑ ከተለያዩ ድርጅቶች ጋር በመሆን በማስተማር ስራ ይሰራሉ። ያለ እድሜ ጋብቻ በህፃናቱ ላይ የሚያስከትለውን ጉዳት በተመለከተና በኢትዮጵያ ቤተሰብ ህግ ደግሞ ህጉ ምን እንደሚል ጠይቃ ጽዮን ግርማ የሚከተለውን አዘጋጅታለች። አምባ የወልደ ሚካኤል 14 አመት በአዲስ አበባ ፌስቱላ ሆስፒታል አገልግሏል። በኢትዮጵያ የተለያዩ ክልሎችና በአፍሪካ የተለያዩ ከተሞች እየተዘዋወሩ የማህጸንና ጽንስ ህክምና እንዲሁም የማስተማር አገልግሎት ይሰጣሉ። በ20 አመት የአገልግሎት ዘመናቸው ወደ 7000 የሚጠጉ የፌስቱላ በሽተኞችን አክመዋል። ሴቶች ልጆች ለአቅመ ሔዋን ከመድረሳቸው በፊት በመደፈርም ሆነ በመዳር የግብረ ስጋ ግንኙነት እንዲፈጽሙ ሲደረግ ችግር ይደርስባቸዋል፣ ይላሉ። እነዚህ ልጆች በሚዳሩበት ጊዜ ገና ለግብረ ስጋ ግንኙነት ለማድረግ ሰውነታቸው ዝግጁ አይደለም። ይሄ ሰውነታቸው ይሄ እንዲዳብር የሚያደርገው በሰውነታቸው የሚፈጠር በእንግሊዝኛው ሆርሞን የሚባል ቅመም አለ። ይሄ በእድሜያቸው ነው እየጨመረ የሚሄደው። ይሄ ሆርሞን በሰውነታቸው ውስጥ ባለመኖሩ እድገታቸው ወይም ደግሞ ለግብረ ስጋ ግንኙነት ብቁ የሚያደርጋቸው ፍላጎቱም አካላዊ ዝግጅት በቂ አይደለም። ስለዚህ ግንኙነት የሚያደርጉበት ጊዜ፣ በተለይ ደግሞ ብዙ ጊዜ ይሄ ችግር የሚፈጠረው የወንዱ እድገት ከሴቶቹ እድገት ትልቅ የሆነ ነው እና ይሄን ግብረ ስጋ ግንኙነት በጉልበት ለመፈጸም በሚጥሩበት ጊዜ የሰውነታቸው አካል በአማረ ምድራቸው በኩል የመቀደድ ወይም ደግሞ ከፊኛቸው ሽንታቸው እንደሚቆጣጠሩበት ክፍል አካባቢ የጉዳት መድረስ ስለሚችል ፊርቹላ የሚባለው የአይነ ምድርና የሽንትን መቆጣጠር ችግር ይደርስባቸዋል። ህጻናቱ ያለእድሜያቸው ከወለዱ በኋላ የሚያጋጥማቸውን የጤና ችግር መታከም የሚችሉበት እድል አግኝተው ከታከሙም በኋላ የሚደርስባቸው የስነ ልቦና ችግር ቀላል አይደለም ይላሉ። እነዚህ ልጆች ታክመውም ድነውም ቢሆን የሚሰማቸው የአጋጣሚ በአጋጣሚ የተፈጠረው ችግር ህሊናቸውን፣ ስነ ልቦናቸውን ይሰብረዋል። የራሳቸውን ስነ ልቦና አሸንፈው እንደገና ህይወታቸውን ለመምራት አንገታቸውን ቀና በሚያደርጉበት ጊዜ በማህበረሰቡ የሚደርስባቸው ጫናና ሽኩሽኩታ ሌላ ፈተና እንደሚሆንባቸው ዶክተር አምባይ ይናገራሉ። በማህበራዊ ህይወታቸው እንደዚህ ሆኑ እንደተደፈረች የሚለው አይነት ሲሰማ ያላቸውን ከአካባቢ ግንኙነቱ ከህብረተሰቡ ጋር ያላቸው ይሸማቀቃሉ። አቶ ደበበ ኃይለ ገብርኤል ከህግ ጋር በተያያዙ ጉዳዮች የማማከር ስራ የሚሰሩ የጥብቅና ባለሙያ ናቸው። አዲስ የተሻሻለው የቤተሰብ ህግ ስለ ጠለፋና አስገድዶ ጋብቻ የሚለውን ያብራራሉ። አዲሱ የወንጀል ህግ በሚሻሻልበት ጊዜ በውስጡ ካካተታቸው ወይም ደግሞ እንዲሻሻሉ ከተደረጉ ነገሮች ውስጥ አንዱ ጠለፋን የሚመለከት ነው። በዚህ በተሻሻለው ህግ አንቀጽ አምስት ሰማንያ ሰባት ላይ እንደተመለከተው ጠለፋ በወንጀል ያስቀጣል። ግን በዚህ በተሻሻለው ህግ ላይ ቢያገባትም ክሱ አይቋረጥም። ከዛም ቅጣቱ ከሶስት አመት እስከ አስር አመት ድረስ በሚችል ጽኑ እስራት ያስቀጣል። ሁለተኛው ነገር ደግሞ ምንድን ነው? ቤተሰቧ ወይም ደግሞ በቤተሰብ አስገድዷት እሷም እንድትታረቅ ቢደረግ ክሱ አይቋረጥም። ከዚህ በተጨማሪ ካሳ መጠየቅ ትችላለች። ነገር ግን አንዲት ሴት በርካታ ችግሮችን አልፋ ጠላፊዎቿን ወይም ደፋሪዎቿን በህግ እንዲጠየቁ የማድረግ እድል ብታገኝ ሊከፈላት የሚችለው የካሳ መጠን የካሳው መጠን አጠያያቂ ነው። ምክንያቱም የወንጀል ጉ ሲሻሻል አብሮ የፍትሐብሔር ህጉ ላይ የተመለከተው የካሳ ጉዳይም መሻሻል ነበረበት። እንዲህ አይነቱ ድርጊት በሚፈጸምበት ጊዜ በሴቷ ላይ የሚደርሰው የሞራል ጉዳት ነው። ይህን የሞራል ጉዳት ለመካስ ብላ ክስ ብታቀርብ በፍትሐ ብሔር ህጉ ላይ ትልቁ ካሳ አንድ ሺህ ብር ነው። የቤተሰብ ህጉ አንዲት ሴት በስንት አመቷ ነው ማግባት የምትችለው ይላል። ከዚህ እድሜ በታች ያለችን ሴት አስገድደው የሚድሩ ወይም የሚያገቡ ምን ይጠብቃቸዋል? አስራ ስምንት አመት መሆን አለበት። ከዛ በተረፈ ደግሞ ጋብቻ በሙሉ ፈቃደኝነት መሆን እንዳለበት ተቀምጧል። ስለዚህ ከነዚህ በታች የሚፈጸም ጋብቻ በወንጀልም ያስጠይቃል። ለምሳሌ በአስገድዶ መዳር አስገድዶ መዳር ያው ከአስገድዶ መድፈር ወይም ደግሞ እንድትደፈር ከማድረግ የሚለይ አይደለም። ከፍላጎት ነገር ግን የዚህ ህግ መሻሻል ሁኔታውን ምን ያህል ቀይሮታል የሚለው ሰፊ ጥናት እንደሚፈልግ አቶ ደበበ ገልጸው ህጉን ወደ ተግባር ለመቀየር በርካታ ችግሮች እንዳሉ ይናገራሉ። ሴቶች የሁሉ ነገር መሰረት በመሆናቸው የተሻሻለው የቤተሰብ ህግም ሆነ ኢትዮጵያ ይህን ጉዳይ በተመለከተ የፈረመቻቸው ዓለም አቀፍ ህጎች በሚገባ ተግባር ላይ ሊውሉ፣ አስገድደው የሚድሩትም ሆነ አስገድደው የሚያገቡት በአግባቡ በህግ ሊጠየቁ እንደሚገባ ይገልጻሉ። ሌሎች ሁለት እንግዶች ይቀሩናል። ሁለቱም ጋዜጠኞች ነበሩ። በኢትዮጵያ ያለ እድሜ ጋብቻና ጠለፋ ይፈጽማል ይፈጸምባቸዋል በተባሉ ቦታዎች እየተዘዋወሩ ህጻናቱ ሲዳሩ በወሊድ ጊዜ የሚያጋጥማቸውን ችግር የተመለከቱ አይንማኞች ናቸው። ስመኝሽ የቆየና በለጡ ቡልቡላ ይባላሉ። ሁለቱም በተለያዩ ቦታዎች ያዩትን ይነግሩናል። የመፍትሄ ሀሳብ ነው ያሉትንም ይጠቁሙናል። የዛሬውን ልዩ ዘገባ ያሰናዳችሁ ጽዮን ግርማ አወያይታቸዋለች። ስመኝሽ የቆየ በአማራ ክልል በተለያዩ ከተሞች በተደጋጋሚ ተመላልሰሽ በዚህ ጉዳይ ላይ እንደሰራሽ አውቃለሁ። በእነዚህ ጊዜያቶች በአነስተኛ እድሜ ላይ ያለች ስትዳር ያየሻት የስንት ዓመት ልጅ ናት? በጣም በትንሹ ያጋጠመኝ እድሜ እና ሰርጓንም ለማየት የቻልኩት የዘጠኝ አመት እድሜ ያላት ህጻን ልጅ ናት። በለጡ ቡልቡላ፣ በቅርብ ጊዜ እማኝ የሆንሽበት ትንሽ እድሜ ላይ ሆና የተዳረች ከተዳረችም በኋላ ችግር ውስጥ ገብታ ያየሻት የስንት አመት እድሜ ላይ ያለች ታዳጊ ነበረች? ከአራት ወር በፊት ምዕራብ ወለካ ሻምቡ የሚባል ሆስፒታል የጤና ችግር ውስጥ ገብታ ጤና ጣቢያ መታ አይቻት ነውና፣ በአስራ አራት አመቷ እንዳገባች ግን አስራ ሁለት አመት የሞላትም ሁሉ ይህ እስከማትመስል ድረስ የቀጨጨ ሰውነቷ ሁሉ በጣም በቃ ምግብ በልታ የማታድር እስከምትመስል አይነት ህጻን ልጅ መሆኗን በእይታ ትረጃለች። ለረጅም ሰዓት ስታመጥ ቆይታ ከዛ በኋላ ነው ወደ ጤና ጣቢያ አምጥተዋት። አጋጣሚ ሆኖ ልጇ ህይወቱ ሊያልፍ ችሏል። በለጡ፣ ከዚሁ ጋር አያይዘሽ እንድታነሺልኝ የምፈልገው እነዚህ ህጻናት ከዚህ ችግር ለማላቀቅ ቤተሰብን እውቀት ከማስጨበጥ ሌላ ምን መፍትሄ ይታይሻል? አሁን በሁሉም ቀበሌ ትምህርት ቤት ተስፋፍተዋል አለ። በእርግጥ አለ፣ ግን በአብዛኛዎቹ ቦታዎች ደግሞ ሴት ልጆች ሄዶ ሊማሩባቸው የማይችሉ ጫካ የበዛበት እንደውም ቤተሰብ አንዱ ስጋት ሆኖባቸው ሴት ልጆችን ከመላክ እንዲቆጠቡ የሚያደርግ የመንገድ ሁኔታ ስላለ ያንንም ግንዛቤ ውስጥ በማስገባት መንግስትም ለሴት ልጆች በሚመች ትምህርት ቤቶችን ቢያስፋፋ። ትመንሽ እዚህ ጥያቄ ላይ አስተያየትሽ ምንድን ነው? የተማረረች ሴት ልጅ መፍጠር ማለት የተማረረ ህብረተሰብ መፍጠር ማለት ነው። አብሮ የሚወድቀው ቤተሰብ ነው። አብሮ የሚወድቀው ትውልድ ነው። ሴት ልጅ ማስተማር ህብረተሰብ ማስተማር ነው የሚል አባባል አለ። ይሄ ትክክለኛ እውነት ነው። ሴት ልጅ ስትማር ስታውቅ በድንዋ እየበሰለች ሄዳ ትክክለኛ እና የፈቀደችውን ሰው በትክክለኛ እድሜዋ ላይ ስታገባ ደስተኛ ቤተሰብ ትመስላለች። ትልጅ ቤተሰቧን ደስተኛ የማድረግ ትልቅ ችሎታ አላት እና ይሄንን ደስተኛ ቤተሰብ ውስጥ ደግሞ የምትወልዳቸው ልጆች በዛ ውስጥ ለሚፈጠሩት አዳዲስ አስተሳሰቦች መሰረት ነው የሚሆነው ይሄ ቤተሰብ። ሁለታችሁም ለሰጣችሁኝ ጊዜ በጣም አመሰግናለሁ። ሽንና ቪኦኤ ሰንደኖ ንቴመወ አረጋውናጋቢናቪኤንቴት ረጋበዛሬው ዝግጅታችን ያለ ዕድሜ ጋብቻ እና ጠለፋ መረጃዎችን ለእናንተ አድርሰናል። ያለእድሜ ጋብቻ ተፈጸመ የሚባለው ተጋቢዎቹ ወይም ጥንዶቹ እድሜያቸው ከአስራ ስምንት ዓመት በታች ሲሆን ነው። በኢፌድሪ የቤተሰብ ህግ አንቀጽ ሰባት ንዑስ አንቀጽ አንድ ላይም ወንዱም ሆነ ሴቷ አስራ ስምንት ዓመት ሳይሞላቸው ጋብቻ መፈጸም አይችሉም። እድሜያቸው ያልደረሱ ህጻናት በመዳራቸውና በመጠለፋቸው የትዳር ጓደኛ የመምረጥ መብታቸው ይገፈፋል። ጤናቸው ይታወቃል አስከፊ ለሆነ ፊስቱላ በሽታም ይዳረጋሉ። በዚህ ዙሪያ የተደረጉ መረጃዎች እንደሚያስረዱት ከ10 እስከ 14 ዓመት እድሜ ያሉ የተዳሩ ህጻናት በወሊድ ምክንያት የመሞት እድላቸው ለጋብቻ ከደረሱት ከ5 እስከ 7 እጥፍ ይበልጣል። የመማር መብታቸውን ያጣሉ። ብዙዎቹ ለአንድና ለመጨረሻ ጊዜ ከትምህርት ጋርም ተቆራርጠው ይቀራሉ። መንግስትም ህጻናት የመማር መብታቸው እንዲከበር አስፈላጊውን ሁሉ የማድረግ ግዴታውን መወጣት አለበት እንላለን። እኛ እንዲህ ብለናል። እናንተስ ምን ትላላችሁ? በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ቪኦኤ አማሃሪክ ብላችሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን፣ ሀሳባችሁን አካፍሉን። በሰላም እያገናኘን እያልንስ የምንሰናበተው ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና መስታወት አራጋውንን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ተራራው